የኢትዮጵያ የእርሻና የገጠር ልማት ሚኒስቴር አርሶ አደሮች በምርምር ስራ ላይ እያሳተፈ ነው ይላል። አርሶ አደሩ ኪዳኑ ግርማይ በምስራቅ የትግራይ ክልል በሐውዜን ወረዳ ከትግራይ የእርሻ ምርምር ማዕከል ጋር ይሰራሉ። አየርላንድ በተካሄደው ዓለም አቀፍ የእርሻ ጉባኤ ላይም በመሳተፍ ከማላዊ እና ሌሴቶ ከመጡ አርሶ አደሮች ጋር የልምድ ልውውጥ ማካሄዳቸውን ይናገራሉ። አርሶ አደሩ በአዝእርት የፍራፍሬና የንብ እርባታ በመሰማራታቸውም የቤተሰቦቻቸውን አባላት የምግብ ዋስትና ማረጋገጣቸውን ነው የሚናገሩት። ወደ አካባቢ የተጓዘው ግርማይ ገብሩ አርሶ አደሩን አነጋግሮ ለዛሬ ተከታዩን ዝግጅት አድርሶናል። ዝናብ ያራሰውና ያለመለመው የምስራቁ የትግራይ ምድር እየቃኘን ከመቀለ ሁለት ሰዓት የሚወስደውን የሐውዜን ወረዳ መንገድ ተያያዝ ነው። የሐውዜን የገበያ ቀን ሮብዕ በመሆኑ ሐውዜንን ያዋሰኑ ወረዳዎችም ጭምር የላኳቸው ገበያተኞች ወደ ገበያ የሚያቀርቡትን ምርት ተሸክመው ይጎርፋሉ። እንዲያ እንዲህ እያልን ከጠዋቱ ሶስት ሰዓት በሐውዜን ወረዳ የደብረ ብርሃን ገጠር ውስጥ የሚገኙት ታታሪና ተመራማሪ አርሶ አደር ግቢ ውስጥ ደረስን። አቶ ኪዳኑ ግርማ ይባላሉ። አቶ ኪዳኑ የተሻሻለ የእርሻ ዘዴ ተግባራዊ ለማድረግ የዘመቱ አርሶ አደር፣ የትግራይ የእርሻ ምርምር ተቋም ከአገር ውጭና ከአገር ውስጥ ያገኛቸውን የዘመናዊ እርሻ ግብዓቶችን ተጠቅመው ምርታማነትን በማሳደግ ኑሮአቸውን የቀየሩ ብርቱ ገበሬ ናቸው። ይህ ሎሚ ነው። ሎሚ ትፈልጋለህ? በቤት ውስጥ እንግባ። ይህ የኛ መኖሪያ ነው። ይህ ደግሞ የከብቶች በረት ነው። ድሮ አብረን ሰዎችና እንስሳት ነበር የምኖረው። በአሁኑ ወቅት ግን የየራሳችን ተለይቶ ንጽህናው በጠበቀ መልኩ መኖር እንዳለብን በተሰጠን ትምህርት መሰረት ይኸው ተግባራዊ አድርገነዋል። ይህ ደግሞ የንቦች ቀፎ ነው። ዘመናዊ ቀፎ ንቦችን እዚህ እናራባለን። የዘመናዊ ቀፎ እጥረት ሲያጋጥመኝም ራሴ አዘጋጃለሁኝ። ይህን የምትመለከተው ቀፎ ራሴ ነኝ የሠራሁት። አርሶ አደር ኪዳኑ ሞተር ገዝተው ውሃ በመሳብ ባላቸው የእርሻ መሬት የተለያዩ አዝርዕት አትክልትና ፍራፍሬ በማልማት ይጠቀማሉ። የእርሻ ምርምር ተቋሙ የሚያቀርብላቸው ምርጥ ዘር፣ ዘመናዊ ማዳበሪያና የአስተራረስ ዘዴ በመጠቀም ያገኙትን ምርት ማሳቸው ውስጥ እየተዘዋወርን ተመልክተናል። ስኳር ድንች ድንች ካዘራ ሰዓ እፍን ስንዳይ ስኳር ድንችና ድንች፣ ከአዝርት ደግሞ በቀሎና ስንዴ፣ ከፍራፍሬዎች ደግሞ ትርንጎ፣ ብርቱካንና ዘይትሁን አለን። የከብቶች መኖም እናዘጋጃለን። ይህ ደግሞ ሽንኩርት ነበር የተዘራበት። ተሽጦ አልቋል። እዚያ ጋር የምትመለከተው ማዳበሪያ የተደረገበት ማሳ ለስንዴ ነው የተዘጋጀው። ለዘር የምንጠቀምበት ስንዴ የህንድ ምርጥ ዘር ነው። ጥሩ ምርት እናገኝበታለን። አቶ ኪዳኑ ግርማይ ከትግራይ የእርሻ ምርምር ተቋም የሚያገኙትን እገዛ ይገልጻሉ። ዘመናዊ የእርሻ አጠቃቀም፣ የቴክኖሎጂ ውጤቶችን ተጠቅመው ሰርተው እንዲያለሙ የሚያስችላቸው ብቃት እንዲያገኙ ትምህርት ነው የሚሰጣቸው። የእርሻ ምርምሩ ተቋም ከአየርላንድ መንግስት ጋር በመተባበር ትግራይ ውስጥ የተመራማሪ ገበሬዎችን አማካኝነት ተግባራዊ ምርምርን ያካሂዳል። ከትግራይ የእርሻ ምርምር ተቋም ወደ አርሶ አደሩ እየተሸጋገር ያለው አቅም በሚመለከትም አርሶ አደር ኪዳኑ ግርማ ይገልጻሉ። ምዚ ጌርካ ስራሕ እዚ ለውጢ ኣሎ ካብ ወፃ ዓዲ ይኹን ካብ ውሽጢ ዓዲ ይኹን እንዲህ ነው መስራት ያለብህ ይህንን ለውጥ ታገኝበታለህ በማለት ከውጭ አገርና ከሀገር ውስጥ ተሞክሮዎችን በማስመጣት ያስተምሩኛል። ከእነሱ ያገኘሁትን ምርጥ ዘሮች ደግሞ ከአካባቢያችን የአየር ሁኔታና ከመሬታችን ጋር ይስማማ እንደሆን ለማረጋገጥ ማሳችን ላይ በትንሹ እንሞክረዋለን። እነሱም ይከታተሉኛል። የምርቱን መጠን ደግሞ እንመዝነዋለን። ካሁን በፊት ከነበረው ጨምሯል ወይስ ቀንሷል የሚለውን እናረጋግጣለን። ወደ ተለያዩ አገሮችም ለልምድ ልውውጥ ይወስዱኛል። ለምሳሌ አየርላንድ በመሄድ በእርሻ ተግባራዊ ምርምር ላይ በሚያተኩረው ስብሰባ ተሳትፌያለሁ። ከተለያዩ አገሮች የመጡትን ገበሬዎች ለምሳሌ ከሌሴቶና ማላዊ ገበሬዎች ጋር በመገናኘትም ልምድ ተለዋውጠናል። በአካባቢው ዝናብ መጣል ጀምሯል። አቶ ኪዳኑ ግርማይ ማሳቸው አርሰው ማዳበሪያና ኮምፖስ በመጠቀም አለሳልሰው ዘር ለመዝራት ተዘጋጅተዋል። ክረምቱ ጥሩ ይመስላል፣ ጥሩ ምርት እናገኛለን የሚል ተስፋ ነው ያለን፣ ይላሉ አቶ ኪዳኖ ድሮዎች ከብቶችንና በጎችንም ያዳቅላሉ። ጠንክረው በመስራት በሚያገኙት ዓመታዊ ምርት በምግብ ራሳቸው መቻላቸውንም ያረጋግጣሉ። ካሏቸው ስምንት ልጆች አምስቱ በከፍተኛ የትምህርት ደረጃ ሰልጥነው ሥራ መያዛቸውንም ገልጸውልኛል። የአካባቢው ገበሬዎች ከእሳቸው ትምህርትና ልምድ እያገኙ መሆናቸውንም ይናገራሉ። ከምርምር ተቋሙ ለህብረተሰቡ የሚቀርበውን አማራጭ የምርት ማሳደጊያ ዘዴዎችንም ተቀብለው ተግባራዊ በማድረግ ላይ ገበሬው ለውጥ ማሳየቱንም ይገልጻሉ። እኛም በተመራማሪ አርሶ አደር ኪዳኑ ግርማይና በመሰሎቹ ለወደፊቱ ከዚህ በላይ ለውጥ እንደምናይ በመተማመን መልካምን ሁሉ ተመኘንና ተለያየን። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ።